ከሕዳሴ ግድብ ጋር በተያያዘ አስገዳጅ ስምምነት ላይ እንዲደረስ የጸጥታው ምክር ቤት ያወጣውን ፕሬዝዳንታዊ መግለጫ እንደማትቀበል ኢትዮጵያ አስታወቀች። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት መግለጫ የጸጥታው ምክር ቤት ፕሬዝዳንት መግለጫ በአብዛኛው ከኢትዮጵያ አቋም ጋር የሚጣጣም ቢሆንም አስገዳጅ ስምምነት የሚባል ነገር ኢትዮጵያ እንደማትቀበል ገልጸዋል። የተባበሩት መንግስታት ድርጅታው ምክር ቤት ትላንት በነበረው ስብሰባ ላይ የወቅቱ የምክር ቤቱ ፕሬዚዳንት በሰጡት መግለጫ ኢትዮጵያ፣ ግብጽና ሱዳን በአፍሪካ ህብረት መሪነት የሚደረገውን ድርድር ዳግም እንዲጀምሩና ከሁሉም ወገን ተቀባይነት ያለው አስገዳጅ ስምምነት ላይ እንዲደርሱ ጠይቀዋል። ኬኔዲ አባተ ዝርዝሩን ያሰማናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ሳምንታዊ መግለጫ በዋናነት በህዳሴ ግድብ ጉዳይ ላይ ትኩረት አድርገዋል። ቃል አቀባዩ በመግለጫቸው የግድቡ ጉዳይ በትናንትናው እለት በተባበሩት መንግስታት የጸጥታው ምክር ቤት በድጋሚ መታየቱን ተችተዋል። ከዚህ ቀደም በግድቡ ዙሪያ ሁለት ስብሰባዎችን ያደረገው የጸጥታው ምክር ቤት ትናንት በነበረው ስብሰባ ላይ የወቅቱ የምክር ቤቱ ፕሬዝደንት ምክር ቤቱን በመወከል በሰጡት መግለጫ ኢትዮጵያ ግብጽና ሱዳን በአፍሪካ ህብረት መሪነት የሚደረገውን ድርድር ዳግም እንዲጀምሩና ምክንያታዊ በሆነ የተወሰነ የጊዜ ገደብ ውስጥ በሁሉም ወገን ተቀባይነት ያለው አስገዳጅ ስምምነት ላይ እንዲደርሱ ጠይቀዋል። ይህ የምክር ቤቱ መግለጫ በአብዛኛው ከኢትዮጵያ አቋም ጋር እንደሚጣጣም የገለጹት አምባሳደር ዲና፣ ነገር ግን አስገዳጅ የሚባል ስምምነት ኢትዮጵያ እንደማትቀበል ተናግረዋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የሚሄዱ ጉዳዮች ኢንተርናሽናል ፒስ ኤን ሴኩሪቲ ትሬት የሆኑ ጉዳዮች ናቸው። ትላልቅ ጉዳዮች ለምሳሌ አሜሪካና አንዱ ሀያል ሀገር ቻይና በኒውክሌር ቢፈላለጉ አጀንዳው እዛ ይመጣል። ምክንያቱም ዓለምን የሚያጠፋ ነው የሚሆነው ይሄ ግን አይደለም የሚል ነው የተደረሰባቸው ጭብጦች አሁንም የህዳሴ ግድብ ጉዳይ በሶስትዮሽ ድርድር ማለቅ አለበት የሚል ነው። ይህን ተገንዝቦታል። የሶስቱ ሀገሮች ጉዳይ ነው፣ የውሃ ጉዳይ ነው፣ የልማት ጉዳይ ነው፣ የዓለም የጸጥታ ስጋት አይደለም የሚለውን አይነት መንፈስ በያዘ ሁኔታ ነው የተቋጨው። ቱኒዚያ ነች አጀንዳውን ወሰደችው። ነገር ግን ዞሮ ዞሮ እኛ እያልን ያለነው አሁንም አስገዳጅ ሊሆን አይችልም አስገዳጅም አይደለም። ቱኒዚያም ይህንን ጉዳይ ይህን ሚና መጫወት አልነበረባትም። ጉዳዩ አሁን ያለው እዚሁ ነው ነው። ሦስቱ አገራት የአፍሪካ ኅብረት መራሹን ድርድር ገንቢ በሆነና በትብብር መንፈስ እንዲያስቀጥሉ ጥሪ ያቀረበው ምክር ቤቱ መግለጫው በሌላ ማንኛውም የድንበር ተሻጋሪ ወንዝ ግጭት ዙሪያ ግን ምንም አይነት መርሆችን እንደማያወጣም በአጽንኦት አስታውቋል ይህን ያለበት ምክንያትም የጸጥታው ምክር ቤት በህዳሴ ግድብ ጉዳይ ጣልቃ በመግባቱ በሌሎች የድንበር ተሻጋሪ ወንዞች ግጭት ዙሪያም ለመሰል ጣልቃ ገብነት ሊጋበዝ ይችላል በሚል አብዛኛው የምክር ቤቱ አባላት ስጋታቸውን በመግለጻቸው እንደሆነ የምክር ቤቱ ሪፖርት ሪፖርት ያመለክታል። ምክር ቤቱ ይህን ፕሬዝደንታዊ መግለጫ ባወጣበት በትናንትና ውለት የወቅቱ የአፍሪካ ኅብረት ሊቀመንበር የሆነችውና የግድቡን ድርድር በመምራት ላይ የምትገኘው የዲሞክራሲያዊት ሪፐብሊክ ኮንጎ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ክርስቶፌ ሉቱንዱላ አዲስ አበባ ተገኝተው ከኢትዮጵያቻቸው አቶ ደመቀ መኮንን ጋር ለረዥም ጊዜ ተቋርጦ የነበረው የሶስትዮሽ ድርድር ሊቀጥል በሚችልበት ጉዳይ ላይ ተወያይተዋል። ድርድሩ ተቋርጦ የቆየው በዋናነት በግብፅና ሱዳን ምክንያት መሆኑን የገለጹ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ኢትዮጵያ ድርድሩን በማንኛውም ጊዜ ለመቀጠል ዝግጁ መሆኗን ተናግረዋል። የኮንጎ የውጭ ጉዳይ ሚኒስትር ጉብኝትን በተመለከተ ሰውየው እዚህ የጎበኙት የመጡት ማለት ነው ትናንትና ይህን የተቋረጠውን ውይይት ለማስቀጠል ባላቸው ፍላጎት ነው። የዘገየባቸው ምክንያቶች በዋናነት የሱዳንና የግብጽ ድርድሩ ውስጥ ላለመግባት መወላወል ነው። ነገር ግን ከዚህ ቀደምም አሁን ትላንትም ዞሮ ዞሮ የሶስትዮሽ ድርድር ምንም መተኪያ የለውም። በሶስትዮሽ ድርድር ጨርሱት የሚል መልእክት ነው ጠንክሮ እየመጣ ያለውና ሰውየው እንግዲህ ሄዱት ወደ ሱዳን ነው። ሱዳን ያነጋግራሉ። ከዛ በኋላ ግብጽ የሚሄዱ ይሆናል። መቼ ይጀመራል የሚለው ደፊኒትሊ በዚህ ነው ማለት አንችልም። እኛ ነገ ብትጀመር፣ ዛሬ ከሰዓት ብትጀመር ደስታውን አንችልም። ዝግጁ ነን። ግብጽና ሱዳን እሺ ስሉ ውይይቱ ይቀጥላል ማለት ነው። ድርድሩን በታዛቢነት የሚከታተሉት የተባበሩት መንግስታት፣ ዩናይትድ ስቴትስና የአውሮፓ ህብረት ከአፍሪካ ህብረት ጋር እኩል የአደራዳሪነት ሚና እንዲኖራቸው የሚሹት ግብጽና ሱዳን በበኩላቸው ድርድሩ የተቋረጠው ኢትዮጵያ በያዘችው ግትር አቋም ምክንያት ነው ይላሉ። ኢትዮጵያ ከአፍሪካ ህብረት ውጭ ያሉት አካላት ከመታዘብ ያለፈ ሚና እንዲኖራቸው እንደማትፈልግ አቋም መያዟ ይታወቃል። በሌላ ዜና አምባሳደር ዲና ለትግራይ ክልል ከሚቀርበው የሰብዓዊ አቅርቦት ጉዳይ ጋር በተያያዘ በሰጡት መግለጫ ደግሞ ፌዴራል መንግስት የፍተሻ ሂደቶች ላይ ማሻሻያ ቢያደርግም በብሔራዊ ደህንነት ጉዳይ እንደማይደራደር ገልጸዋል። መንግስት ይህን አቋሙን ለእርዳታ ድርጅቶች በተደጋጋሚ ማሳወቁንም ነው ያመለከቱት። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ